የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ የዛሬ አርብ ህዳር 14 2011 ምሽት ዝግጅታችንን እናስተዋውቃችሁ። የትምህርት ተቋማት የእውቀት እንጂ የግጭት ማዕከል እንዳልሆኑ ተማሪዎች ተረድተው የመጡበትን ዓላማ ለማሳካት ቅድሚያ መስጠት አለባቸው ሲሉ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው ገለጹ። ዓላማቸው ትምህርት መማር ነው። ተማሪዎች ይህን የሚያሰናክላቸው የሚያደናቅፋቸው፣ በውስጣቸውም ያለ ይሁን ከውጭ የሚመጣ አደናቃፊ ኃይልን የመጋለጥ ስራ መስራት መቻል አለባቸው። ለዛ ተባባሪ መሆን የለባቸውም። ሙሉ ዘገባውን ይዘናል። በሌላ ዘገባ የፊታችን ማክሰኞ ከተቃዋሚ ፓርቲ መሪዎች ጋር እንደሚገናኙ የሚጠበቁት ጠቅላይ ሚኒስትር አብይ አህመድ የ2012ቱን ምርጫ ነፃና ፍትሐዊ ለማድረግ በሚያስፈልጉ የማሻሻያ እርምጃዎች ላይ እንደሚወያዩ ጽህፈት ቤታቸው አስታወቀ። የተቃዋሚ መሪዎች በምርጫው ዙሪያ የሰጡትን አስተያየት ይዘናል። ነፃና ፊታዊ ምርጫ ለማካሄድ ቁርጠኝነቱ አለ ወይም እሱ ካለ እኛ ቶሎ ቢካሄድ ይመረጣል የሚል የራሳችን እምነት አለ። ከተራዘመም ኮ የተቋማትን ገለልተኝነቱን በምን ያህል ደረጃ እናደርጓል አናደርገውም። ነው ቀደም ሲል የሰማችሁት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናን ነው። ተከትለው የሰማችሁት ደግሞ የሰማያዊ ፓርቲ ምክትል ሊቀመንበር አቶ ጌታነህ ባልቻናው ይዘናቸዋል። ሌሎች ዘገባዎችም ይኖሩናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ አስተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዜናዎች ተመልሰን መጥተናል። ዜናዎቹን ያስኩላችሁ ጽዮን ግርማ ነኝ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት ተከብሮ የዋለውን የታንክስጊቪንግ ወይም የምስጋና ቀን በዓል በሀገሪቱ የፍርድ ስርዓት ነጻ አመለካከት ላይ የከፈቱትን ክርክር በማደስ ጀምረውታል። በውጭ ሀገራት ካሉት አሜሪካውያን ወታደሮች ጋር ባደረጉት የቴሌኮንፈረንስ ካሊፎርኒያ ያለ የፌዴራል የግባኝ ፍርድ ቤት ትልቅ ሽሆ ሆኖብናል ብለዋል። ፕሬዚዳንቱ ከዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ጆን ሮበርትስ ጋር የፌዴራል ዳኛ ነጻነትን አስመልክቶ ቃላት ተለዋውጠዋል። ትራምፕ አስተዳደራቸውን የሚቃወም ብይን የሰጡት ዳኛ በመንቀፋቸው ሮበርትስ ትራምፕ ገስጸዋል። በሪፐብሊካዊው ፕሬዚዳንት ጆርጅ ደብልዩ ቡሽ ወቅት የተሰየሙት ሮበርትስ የፕሬዚዳንት ትራምፕ አባባል የፍርድ ቤት ሚናን አለመገንዘባቸውን ያንጸባርቃል ብለዋል። እኛ ያሉን የኦባማ የትራምፕ የቡሽ ወይም የክሊንተን ዳኞች ሳይሆኑ ፍርድ ቤት የቀረቡትን ጉዳዮች ሁሉ በእኩል ዓይን የሚያዩና በሚችሉት ሁሉ በሙያዊ ተግባር ላይ የሚያተኩሩ ግሩም ዳኞች ናቸው የሚል ምላሽ ነው ሮበርትስ የሰጡት። ትራምፕ ደግሞ በባራክ ኦባማ አስተዳደር ወቅት በተሰየሙት ዳኞች ነጻ አመለካከት ላይ ያላቸውን ጥርጣሬ ገልጸዋል። በአፍጋኒስታን ውስጥ ሶስት ክፍለ ሀገር፣ ደግሞ አጥፍቶ ጠፊ በወታደራዊ ሰፈር በሚገኝ መስጊድ ውስጥ ባደረሰው ፍንዳታ ቢያንስ ሀያ ስድስት ሰዎች ተገለው ሀምሳ መቁሰላቸውን የሀገሪቱ ወታደራዊ ኃይል ገልጿል። የአፍጋኒስታን ብሔራዊ ወታደራዊ ኃይል ቃል አቀባይ ካፒቴን አብዱል ፍንዳታው የደረሰው የአርብ ጸሎት ላይ በመሆኑ ብዙ ሰዎች ነበሩ ብለዋል። ቶሎ የተባለው የአፍጋኒስታን የዜና ቴሌቪዥን በዘገበው መሰረት የተገደሉት ሁሉም ማንዶዛይ ወረዳ ላይ ያሉት የብሔራዊ ወታደራዊ ፖሊስ ኃይል ናቸው ተብሏል። ፓኪስታን ውስጥ የታጠቁ አማጽያን ባካሄዷቸው የተለያዩ ጥቃቶች ቢያንስ ሰላሳ አራት ሰዎች ተገድለው በርካቶች ቆስለዋል። ካራቺ በተባለችው ደቡባዊት ከተማ ያሉት ባለስልጣኖች በተናገሩት መሰረት የፈንጂ ሰደርያ የታጠቁ ሶስት አጥፍቶ ጠፊዎች የቻይና ቆንስላ ባጠቁበት ወቅት ቢያንስ አራት ሰዎች ተገድለዋል። ሬጀርስ የተባሉ እግረኛ ወታደሮች ቃል አቀባይ ለጋዜጠኞች በሰጡት መግለጫ ከአጥቂዎቹ አንዱ በቆንስላው የቪዛ ክፍል በር ላይ ራሱን አፈንድቷል። አላማው ተባባሪዎቹ ወደ ቆንስላው እንዲገቡ ለማመቻቸት ነበርም ተብሏል። አጥቂዎቹ ወደ ቻይና ቆንስላ ገብተዋል የሚለውን ወሬ ቃል አቀባዩ አስተባብለዋል። ሁለቱ ሌሎች አጥፍቶ ጠፊዎች ቆንስላውን ይጠብቁ ከነበሩ የፓኪስታን ወታደሮች ተገድለዋል ይገባል ብለዋል ብለዋል። አድማጮች ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አረጋው እና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ ወደ መጀመሪያው ዘገባችን የምናልፈው የትምህርት ተቋማት የእውቀት እንጂ የግጭት ማዕከል እንዳልሆነ ተማሪዎች ተረድተው የመጡበትን ዓላማ ለማሳካት ቅድሚያ መስጠት አለባቸው ሲሉ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው ገለጹ። ሰላምን ማደፍረስ ስለሚጥሩ ኃይሎች ተማሪዎች መጠቀሚያ ከመሆን ራሳቸውን እንዲጠብቁ አሳስበዋል። አስቴር ምስጋናው ተከታዩን ይዛለች። በአሶሳ ዩኒቨርሲቲ በተከሰተው ሁከት የሶስት ተማሪዎች ሕይወት ማለፉን ተከትሎ የሳይንስና ከፍተኛ ትምህርት ሚኒስቴር ሚኒስትር ዶክተር ሂሩት ወልደ ማርያም መግለጫ መስጠታቸው ይታወሳል። ዶክተር ሂሩት የሁከቱን መነሻ ሲናገሩ ሁለት ተማሪዎች ውሃ ሲቀዱ ገፋሀኝ ገፋሀኝ በሚል የተጀመረው ጸብ የብሔር መልክ በመያዙ የሶስት ተማሪዎች ህይወት ሲያልፍ በሰላሳ አራት ተማሪዎች ላይ ደግሞ ጉዳት ደርሷል። ሁከቱን የፈጠሩትም የውጭ አጀንዳ ወይም ተልእኮ ተሰጥቷቸው በዩኒቨርሲቲ ውስጥ ልዩ ልዩ ጥያቄዎችን እንዲነሱና ተቋማቱን የማወቅ ስራ የሚሰሩ አካላት ናቸው ብለዋል። ከዚህ ጋር በተያያዘ በሀገሪቱ አንዳንድ ዩኒቨርሲቲዎች ፈጠረውን አለመረጋጋት ተከትሎ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው በተፈጠረው ችግር የህይወትና የአካል ጉዳት ለደረሰባቸው ተማሪዎች የተሰማቸውን ጥልቅ ሐዘን በመግለጽ ነበር ትናንት ማምሻውን መግለጫ የሰጡት። አቶ ገዱ በመግለጫቸው ወደ አማራ ክልል የሚመጡ የየትኛውም አካባቢ ተማሪዎች የአማራ ልጆች ናቸው ካሉ በኋላ አሁን በሀገሪቱ የተፈጠረውን አንጻራዊ ሰላም ለማደፍረስ ዩኒቨርሲቲን ማዕከል አድርጎ ግጭቶችን ለማስነሳት ለሚጥሩ ኃይሎች ተማሪዎች መጠቀሚያ መሆን የለባቸውም ብለዋል። አላማቸው ትምህርት መማር ነው። ተማሪዎቹ ይህን የሚያሰናክላቸው፣ የሚያደናቅፋቸው በውስጣቸው ያለ ይሁን ከውጭ የሚመጣ አደናቃፊ ኃይልን የማጋለጥ ስራ መስራት መቻል አለባቸው። ለዛ ተባባሪ መሆን የለባቸው። እርስ በርሳቸው ተማሪዎች መጋጨት፣ የሌላ አካል እቅድን ፈጻሚ ከመሆን መቆጠብ አለባቸው የሚል እምነት አለኝ። እኛም በክልላችን ባሉ ዩኒቨርሲቲዎች ከዩኒቨርሲቲ ማህበረሰብ ጋር ከህብረተሰቡ ጋር ጠንክረን እንሰራለን። በተመሳሳይ በሌሎች ክልሎች የሚማሩ የአማራ ክልል ተማሪዎች በሰላም የመማር ማስተማሩ ሂደት እንዲከናወን ልዩ ትኩረት ሰጥተን እንከታተላለን። ለዚህ ደግሞ ተማሪዎቹ አስቀድመው መረጃ በመስጠት የሚሆን የችግር አፈታቱ ተባባሪ እንዲሆኑ መደረ መሆን አለባቸው። ይህ በእንዲህ እንዳለ ትላንት በጎንደር ዩኒቨርሲቲ መጠነኛ ለመረጋጋት ተከስቶ የነበረ ሲሆን ማምሻውን በዩኒቨርሲቲ አመራሮች፣ በከተማዋ ነዋሪዎች፣ በሀገር ሽማግሌዎች ና በልዩ ኃይል ፖሊስ ወደ ነበረበት ሰላም መመለሱን የዩኒቨርሲቲው ፕሬዝዳንት ዶክተር ደሳሌ መንገሻ ይናገራሉ። በየዩኒቨርስቲው ዜጎች ለተማሪዎች በየ ጥበቃ መደረግ አለበት። ዩኒቨርሲቲ ውስጥ ተማሪ መሞት የለበት። ከዛ በኋላ የጎንደር ከተማ ወጣቶችም ተረጋግጥ ሆነ ያመሸው ትናንትና ነው። ጉዳት የደረሰባቸው ነበር። የተወሰነ ያው ዎቹ ታክሞ ተመልሶ ያለው የኮላም ጉዳት አሁን እንግዲህ የፌዴራል የክልሉ ልዩ ኃይል ፖሊሶች ማን ተቀላቅለው እየሰሩ ነው። የጎንደር ከተማ የሰላምና የልማት ሸንጎ ሰብሳቢ አቶ ባዩ በዛብህ ልጆቻቸውን ወደ ጎንደር ዩኒቨርሲቲ ለላኩ ወላጆች የሚያስተላልፉት መልእክት አለ። ከእናት ከአባቶቻቸው ጋር እንዳሉ አድርገው እንዲያውት ምንም አይነት እንኳን እና ሌላ የሰላምና ዝንብ የማያርፍባቸው መሆኑን እናረጋግጣለን። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ተረኛ ወንጀል ችሎት በሶማሌ ክልል የቀድሞ ፕሬዚዳንትና በሌሎች ተከሳሾች ላይ ፖሊስ የጠየቀውን ተጨማሪ ምርመራ ጊዜ ፈቀደ። በሶማሌና በኦሮሚያ ክልሎች አዋሳኝ ስፍራ የተገኙ የጅምላ መቃብር ከዓመታት በላይ ጀምሮ ስራ ላይ የዋለ እንደሆነም ፖሊስ አስታውቋል። መለስካቸው አምሃ ተከታዩን ዘገባ ልኳል። ፖሊስ የሶማሌ ክልል የቀድሞ ፕሬዚዳንት አቶ አብዲ መሐመድን፣ የክልሉን ፖሊስ ኮሚሽነር ፈሪሃን ጣሂር፣ የሴቶችና ህፃናት ቢሮ ኃላፊ ወይዘሮ ራሂማ መሐመድ እንዲሁም የዲያስፖራ ጉዳዩን ኃላፊ አቶ አብዱራዛቅ አሚንን በተመለከተ የጀመረው ምርመራ አሁንም ከፍጻሜ እንዳልደረሰ አስታውቆ ተጨማሪ ምርመራ ጊዜ እንዲፈቀድለት ለፍርድ ቤቱ አመልክተዋል። እንደ ፖሊስ አገላለጽ ከሆነ በኦሮሚያና በሶማሌ ክልል መካከል በሚገኝ ስፍራ የሁለት መቶ ሰዎች አስከሬን መገኘቱን ባደረገው ምርመራ አረጋግጧል። ይህ የጅምላ መቃብር ግን ሥራ የጀመረው ወይም ተጠርጣሪዎቹ ለዚህ ተግባር መዋል የጀመሩት ከሁለት ሺህ ሦስት ዓመተ ምሕረት አንስቶ እንደሆነም ፖሊስ አስረድተዋል። ፖሊስ ሌሎችም አከናውኛቸዋለሁ ያላቸውን የምርመራ ስራዎች ከዘረዘረ በኋላ አያሌ ያልተጠናቀቁ ስራዎች ከፊቱ እንዳሉም ተናግረዋል። ከምርመራ ስራው ውስብስብነት፣ ወንጀሉ ከተፈጸመበት ስፍራ ስፋትና አስቸጋሪነት አኳያ ፍርድ ቤቱ የአስራ አራት ቀን ተጨማሪ የምርመራ ጊዜ እንዲሰጠው አመልክተዋል። የተጠርጣሪ ጠበቆች በበኩላቸው የፖሊስ ጥያቄ የተደጋገመና ሰራሁ የሚለውም ተመሳሳይ ስለሆነ ፍርድ ቤቱ ጥያቄውን ውድቅ እንዲያደርገው ጠይቀዋል። ፍርድ ቤቱ የሁለቱንም ወገን ክርክር ከመረመረ በኋላ ለፖሊስ የጠየቀውን የአስራ አራት ቀን ጊዜ ሰጥቷል። ለኅዳር 27 ቀን 2011 ዓ ምም ቀጠሮ ቆርጧል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪዮኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የፊታችን ማክሰኞ ከተቃዋሚ ፓርቲ መሪዎች ጋር እንደሚገናኙ የሚጠበቁት ጠቅላይ ሚኒስትር አብይ አህመድ የ2012 ቱን ምርጫ ነጻና ፍትሐዊ ለማድረግ በሚያስፈልጉ የማሻሻያ እርምጃዎች ላይ እንደሚወያዩ ጽፈት ቤታቸው አስታውቋል። የጠቅላይ ሚኒስትሩ ጽህፈት ቤት ለአሜሪካ ድምፅ የላከው ለፓርቲዎች የቀረበ ጥሪ እንደሚያሳየው በሀገር ውስጥ የሚንቀሳቀሱና ከውጭ የተመለሱ ፓርቲዎች በሙሉ ለውይይት ተጋብዘዋል። የዚህን የ2012 ምርጫ በተያያዘለት የጊዜ ሰሌዳ መካሄዱን የሚወስነው ነጻና ገለልተኛ አካላትን የመፍጠሩ ሂደት የመጠናቀቁ ጉዳይ እንደሆነ ተቃዋሚ መሪዎች ተናግረዋል። የ2012ቱ ምርጫ ይራዘም ይሆን ወይስ በታቀደለት የጊዜ ሰሌዳ ይካሄዳል? የተቃዋሚ መሪዎች የራሳቸው አስተያየት አላቸው። እስክንድር ፍሬው ተከታዩን ዘገባ አልኳል። የ2012 አጠቃላይ ምርጫ ጉዳይ የጠቅላይ ሚኒስትር አብይ አህመድ የሰሞኑ ትኩረት ሆኗል። የቀድሞዋን የተቃዋሚ መሪና የሕግ ባለሙያ ብርቱካን ሚደቅሳን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ አድርገው ሾመዋል። ይህ ደግሞ ምርጫውን ነጻና ገለልተኛ ለማድረግ በመንግስት በኩል ያለውን ቁርጠኝነት እንደሚያሳይ ተናግረዋል። የፊታችን ማክሰኞ ደግሞ ጠቅላይ ሚኒስትሩ በኢትዮጵያ ከሚገኙ የተቃዋሚ ፓርቲ መሪዎች ጋር ውይይት እንደሚያካሂዱ ጽህፈት ቤታቸው አስታውቋል። የጠቅላይ ሚኒስትሩ ጽህፈት ቤት ለአሜሪካ ድምፅ የላከው ለፓርቲዎች የቀረበ የስብሰባ ጥሪ እንደሚያመለክተው በአገር ውስጥ ተመዝግበው የሚንቀሳቀሱና ጥሪ ተደርጎላቸው ከውጭ የተመለሱ ፓርቲዎች ሊቃነ መናብርት በሙሉ ለዚህ ውይይት ተጋብዘዋል። ውይይቱም በሚቀጥለው ዓመት የሚደረገውን አገራዊ ምርጫ ነጻና ፍትሐዊ ለማድረግ ሊወሰዱ በሚገባቸው የማሻሻያ ስራዎች ላይ እንደሚያተኩር ጽህፈት ቤቱ አስታውቋል። የምርጫ ቦርድን አወቃቀርና አደረጃጀት እንደዚሁም የተለያዩ ህጎችን ለማሻሻል የሚደረገው እንቅስቃሴም ከዚህ ሁሉ ጎን ለጎን ቀጥሏል። ምርጫው እንደሚካሄድ የሚጠበቅበት ጊዜም ግን በዚያው ልክ እየቀረበ ነው። ያለፉት ሁለት ዙሮች ልምድ ከተወሰደ ቀጣዩ ምርጫ በግንቦት 2012 ሊካሄድ ይችላል። ጥያቄው ግን ምርጫውን ነፃና ገለልተኛ ለማድረግ እየተሰሩ ያሉ ስራዎችና የሚጠበቁ የህግ ማሻሻያዎች ከዚያ በፊት ይጠናቀቃሉ ወይ የሚል ነው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መራ ጉዲና እንደሚሉት ምርጫውን ሊያራዝመው የሚችለው ብቸኛ ምክንያት የእነዚህ ዝግጅቶች አለመጠናቀቅ ነው። የእኛ ድርጅት ሁለት አቋም ላይ የገፋ አንደኛው ጊዜ መጨመርና ያለመጨመር ያው በስምምነት ነው። ግን ነጻና ገለልተኛ የምርጫ አስፈጻሚ አካል እስካልተፈጠረ ድረስ ነገ ምርጫ ተካሄደ፣ የነገ አስር አመት ተካሄደ ምንም ልዩነት የለውም። ዋና ጉዳይ መንግስት በስልጣን ያለው ገዢው ፓርቲ ነጻና ገለልተኛ የምርጫ ቦርድን ለማቋቋም ነጻና ፊታዊ ምርጫ ለማካሄድ ቁርጠኝነቱ አለ ወይም። እሱ ካለ እኛ ቶሎ ቢካሄድ ይመረጣል የሚል የራሳችን እምነት አለ። በቀኑ ቢካሄድ በጊዜው ቢካሄድ ይሻላል የሚለዋ በፍጥነት ሌሎች ስራዎች ተሰርቶ ይህንን የምንልበት ምንድን ነው? ብዙ አካባቢዎች ከወልቃይት ጠገደ፣ ከራያና አዘቦ ሱማ አብዛኛው ኦሮሚያና ሶማሌን የሚያካልሉ አካባቢዎች ቤኒሻንጉልና ኦሮሚያን የሚያዋሰነው አካባቢ እንዳውም ደግሞ ኦሮሚያ በክልልነት ብዙ አካባቢዎች አሁን እያስተዳደረ ያለው አካባቢ የወረዳና ና የቀበሌ አስተዳደር ስድስት ሰባት ወር አልፎታል፣ ጊዜውን ጨርሶ ማለት ነው። መንግስትም ደግሞ ከላይ የአካባቢ ምርጫ በጊዜው ባለመካሄዱ ለማለት ነው። ሰው ባልተመረጠው ስለሚመራ፣ ብዙ ቦታ በምንሄድባቸው ቦታዎች ለውጡ እዚህ አልደረሰም፣ እነዚህ ሌቦች ይሄዱልን በእነዚህ እዚህ ሌቦች አንገዛም ብሎ ብዙ አካባቢ ቀላል ያልሆነ ችግር እየተፈጠረ ነው። ብዙ አካባቢ አንድ ቦታ አካባቢ ዋናው መንግስትም ደሞ በዚህ ላይ ከተጨመረ ችግር ልፈጠር ይችላል። ዝም ብሎ ጊዜ እያራዘሙ ብቻ መግዛቱ ከቀጠለም ለውጥ የሚፈልግ ወጣት አዲስ ነገር የሚፈልግ ወጣት አዲስ ዘመን እየተመኘ ተስፋ አርጎ ሰንቆ የታገለ ወጣት ምን ይዜን ነው የምናረጋጋም? ስለዚህ እኔ ከጊዜው ይልቅ በፍጥነት ያሉትን ነገሮች አስተካክሎ በህዝብ አመኔታና ይሁንታ ስልጣን ላይ ወጣ አካል በየደረጃው ቢመጣ ይሻላል የሚል ግምት አለኝ። ጊዜው እንዲ ቢሆን እንዲሻሻላል፣ እንዲ ይቻላል፣ እንዲ ሆናል፣ እንደዛ ይሆናል የምለው መላምቶች ብዙ ተቃውሞ የለኝም፣ ግን የተሻለ ስራ እንሰራለን ብለን ሀገሪቷን ደግሞ ወደ አልተጠበቀ አጠቃላይ ቀውስ ውስጥ እንዳንከት ስጋት አለ። እኔ ኦሮሚያ አካባቢ ያለው ብዙ ቦታ እያማረኝ አይደለም። ካድሬውና ወጣቱ ለውጥ አመጣ በዋናነት የሚባለው ቀረው ብዙ ቦታ እየተጋጨ ነው። ህግና ስርዓት ብዙ ቦታዎች መንግስት በሚለው ደረጃ ችግር ስር እየገባ ነው። ስለዚህ መንግስትም ተቃዋሚም ተስማምቶ የተሻለ ጊዜ ሊመርጥ ይችላል። በዛ ላይ ተቃውሞ የለንም። ጊዜ ብቻ አይደለም ነው ዋና ጉዳይ በዚህ ሀገር ላይ ሰላምና መረጋጋት ማምጣቱ። ከዛ በኋላ የሚመጡ ነገሮች ናቸው እና እዛ ላይ ትኩረት ካደረግ ጊዜው ላይም መደራደር ይቻላል። ድርጅታችን ግን ቦርዱ ከተስተካከለ ነገ ጠዋትን ቢሆን ይሁን ምርጫው ይደግፋል። ሰማያዊ ፓርቲ ተመሳሳይ ሀሳብ አንጸባርቋል። የፓርቲው ምክትል ሊቀመንበር ጌታነህ ባልቻ እንደሚሉት የምርጫው በተያዘለት ጊዜ መካሄድ እጅግ አስፈላጊ ነው። እኛ በጊዜ እንደሚካሄድ ነው የምናውቀው። ዝግጅታችን ፈልጉትም የምንፈልገውም በዛ አግባብ ነው። ከዚህ ቀደም ስንዘጋጅበት የነበረው ነገር ነው። ተሳትፈንበታል። ሁለት ሰባት ላይም ተቋማት ነጻ አለመሆንና ያደረገብን ደባ ነው ውጤታማ እንዳንሆን በዲሞክራሲ ሂደት ውስጥ ያደረገው እንጂ እሱ ብቻ ስለሆነ አሁንም ለምርጫ መሳተፍ ነው። በተለያዩ በኩል መዋቅሮች አሉ። እነሱ እያጠናከረን የበለጠ እንደውም ለምርጫ እንዲካሄድ ስንቅ ማቀበል ጭምር ነው የሚሆነው። በተገፋና አንዲፋይን በሆነ መጠን አግባብ የሆነ ስራ ለመስራት እንዳንችል ያደርገናል እና 2012 ላይ እንደውም የአዲስ አበባ የድሬዳዋ እና የአካባቢ ምርጫ መደረግ ነበረበት። ግን እሱ ይሁን አይሆን አልናቅም። ግን ዞሮ ዞሮ 2012 ማለፍ የለበትም። ባለው ዝግጅት ብንሄድ ለዛ ጥሩ ነው። ውጤት ነው። ከዚህ በፊት የነበሩ ፓርቲዎች ብዙ በምርጫ ውስጥ ሂደት ተሳትፎ አቅምናው የነበራቸው ነው። ግን ምናልባት ከተራዘመ ምኮ የተቋማትን ገለልተኝነቱን በምን ያህል ደረጃ እናደርገዋል አናደርገውም ነው። አሁን በምናየው በዚህ ፍጥነት የሚያልቅ ከሆነ አሁን የተሾሙትም በውድቡም፣ ጽፈት ቤቱም እነዚያ በተገቢ መስራት ከተቻለ ደፊኔ መራዘም የሚያስፈልገው አግባብ የለውም። ህዝቡም ባልመረጠው መሪ መመራት የለበትም። ሁ የፊታችን ማክሰኞ በጠቅላይ ሚኒስትር አብይ አህመድና በተቃዋሚ ፓርቲ መሪዎች መካከል የሚካሄደው ውይይት በምርጫው የጊዜ ሰሌዳ ላይ ያሉ አቋሞችም በስፋት እንደሚንጸባረቁበት ይጠበቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። በቤንሻንጉል ጉምዝ የያሶ ወረዳ ነዋሪዎች ትላንት ሐሙስ ማታ ተደራጅተው በሚንቀሳቀሱ ቡድኖች ሰዎች በጅምላ መገደላቸውን ገልጸዋል። የቤንሻንጉል ጉምዝ ክልል አስተዳደር በበኩሉ የክልሉን ጸጥታ የሚያደፈርሰው አፈንጋጭ የኦነግ ታጣቂዎች ናቸው ይላል። ኦነግ በክልሉ ምንም እንቅስቃሴ እንደሌለው ገልጸው ማን የክልሉን ጸጥታ እየበጠበጠ እንዳለ እየታወቀ ኦነግ ላይ ማሳበብ ለምን አስፈለገ ይላሉ። ሙክታር ጀማል ዝርዝር ዘገባ አለው። በቤኒሻንጉል ጉሙዝ ያሶ ወረዳ የሚኖሩ ነዋሪዎች ትላንትና ሐሙስ ማታም በቡድን ወደ ሰላሳ ሰባት የሚጠጉ ሰዎች መገደላቸውን ነው የሚናገሩት። ነዋሪዎቹ በጅምላ ታጠቁ ሰዎች ድምጽ በሌለው መሳሪያ ጥቃት እንደሚደርስባቸው ነው የሚናገሩት ብዙዎቹ ሸሽተው ከያሶ ወረዳ የወጡ ሲሆን እዛ ያሉትም በስጋት የተጠመዱ መሆኑን የአሜሪካ ድምፅ ያናገራቸው ሰዎች ገልጸዋል። ምን ሁኔታ አለው? እኛ ታፍነን ያለን ምን እኛ ሁኔታችን ኦሮሞች፣ አሁን ሁልስ አልቀዋል። ኦሮሞ የሚሉት አሁን ሁሉ በአንድ ተሰበሰቡት፣ አሁን እነሱ ሁልስ አልቀዋል። ማነው የሚጨርሳቸው? ምንድን ነው የሆነው? እስቲ ያው አንዳንድ ሰው እንግዲህ በጎጃምነት መጠና ጊዜ መጣው ሚለጉ እኛም ዛንም ምንድን ነው ምክንያቱ? ከምን የተነሳ ነው? ምንድን ነው እስቲ የሰሙት ይንገሩኝ። ምን ምክንያት ምን ምክንያት ዝም ብሎ ነው እ ምክንያት ምን አላቸው? ምክንያት ምንም የላቸውም። አሁን አንድ ቤት አስራ ስምንት ሰው ሞተ። ኦሮሞ አንድ ቤት ተቀምጦ ሲቀመጡ አንድ ላይ ደግሞ ስምንት ሰው ሞተ ይባላል። እነሱ አንድ ላይ ደግሞ ሀያ ሰባት ሚላሉ እኛ እንግዲህ በወሬና በንድን ነው እንጂ ያው በአህያ ጋሪ አህያ ጋሪና በ አምቡላንስ ነው ወደ ጫካ ይላሉ። ነው ነው ማን ነው እንደዛ የሚያደርገው? ምን አይነት ሰዎች ናቸው? ይሄንን በተመለከተ የሰሙት ነገር አለ ወይ? ደግሞ ለማየት እድል አግኝ እንዴት ሆነው እድል ያገባሉ? ሁሉ ጥም ቆየሽን ሽንት መውጫ እንኳን አጥተን ነው እንትን ያለ ያው፣ አንድ አንድ ሰው እንግዲህ እንደ ጎጃም እጥሚሽ አንድ አንድ ጓደኛላችሁ ደነሱ ያለ ነው እንጂ ምን እንዴት አድርጋላችሁ? ያው ጉሙዞች ናቸው፣ ወጣትና የመንግስት ሰራተኛ ስላለቆች ናቸው ይሁን ላንቸሩ

እኔ አማራ ነው። የራሱ ዛ ሲቀመጥ በቃ ጎጃም የራሱ ስንጠቂ ያካ ነው ሞት ያለ አማራ ማለት ነው። ማን ዲያር ይወጣል? ማን ደም እኛ በረሃብ እና በጣም ነው አሁን ዝም ብለው ሞት ነው ያለ። እኛም አሁን ከቦን በቃ አሁን ነው በዚህ እየተካሄደብን ነው የሚሉትን ግድያና ፍጅት ያከናውናሉ የሚሉት የመንግስት ባለስልጣን እና የጸጥታ አካላት ጭምር ነው ነው የሚሉት። ትላንትና ሐሙስ ምሽት ሰዎች በጅምላ ሲገደሉ ውስጡ ነበርኩኝ እንደ ሞተ ሰው አድፍጬ፣ ከዛ ሲሄዱ ነው አምልጬ ወደ ወለጋ የገባውት ያሉኝ ሰው ግድያውን ሲያከናውኑ የነበሩት ሰዎች ላይ ጥቃት ያደረጉት በአይንም አቃቸው የጸጥታ አካላት ጭምር ናቸው ሲሉ በስም ይጠቅሳሉ። ባንጋ በቀለዳኛው ያለሙሳ ገመቹ ባንጋ በቀለዳኛው አድማሱ ጂካራ፣ አስተዳደራቸው ደግሞ በቀለጨፌ በአጠቃላይ የአስተዳደርና ጸጥታ ኃይል ሰዎችና ሰራተኞች ናቸው ዘምተው ሰዎቹን የገደሉት። ይህ ሰው በትላንትናው ዕለት በተጨማሪ ጥቃት የደረሰባቸው ከቤተሰብ ውስጥ በገፍ የተገደሉ ሰዎችን ከነቤተሰቦቻቸውና ቤተሰቦቻቸውና ቁጥር እየጠቀሱ ይናገራሉ ወላና ሉባ ማቲ ሙሉ ኦላና ሉባ ሙሉ ቤተሰብ ሶስት ሰውን የሞተው በዳሳ ሀብቴ ከነ ሙሉ ቤተሰቦቹ አምስት ሰውን የተገደለው ዱሬ ኪሎ የምትባል ሴትዮ ከነ ቤተሰቦቿ ሞታለች። አዱኛ ሂርጳ ከነ ቤተሰቡ አስራ አንድ ሰውን የተገደለው በሺ ሀቡሼ እናት ናት፣ ከነ ስምንት ቤተሰብ ተገላለች። ይህ ሁሉ በአንድ ቆርቆሮ ቤት ውስጥ ነው ታሽገው የተገደሉት። ከነንጎዳማ ቆርቆሮ ኖ ገመኒ ሰሞኑን በቤኒሻንጉል ጉሙስ ያሶ ወረዳ እየተከናወነ ያለው የግድያ ዘመቻን በተመለከተ እየተሰራበት የነበረ ሥራ ዘመቻ ነፍሰ ገዳዮችን የመቅጠርና ሌሎች መሰል ድርጊቶች ሲንጸባረቁ ቆይተዋል የሚሉ ሌላኛው ጉዳዩን የታዘቡ ሰው ደግሞ ይናገራሉ። ወጣቶች በቅርብ ገንዘብ ሲታደልላቸው ነበር። እነዚህ ገንዘብ የወሰዱ ሰዎች ናቸው በየቤቱ ሰው እየገደሉ ያሉት። የወረዳዋን የጸጥታ ሁኔታን በተመለከተና ነዋሪዎቹን ደህንነታቸውን ለማስከበር እየተሰራ ያለውን ጉዳይ በተመለከተ የያሶ ወረዳ ፖሊስ አዛዥ ኮማንደር ጅራታ ከበደን አናግሬያቸዋለሁ። ያሶ ላይ ሌላ ነገር አካል እና እነሱ መጥቶ ነው ህዝቡ የሚያቀውጡ እና ህዝቡ ነው የሚረብሸው። እነማን ናቸው እንደዛ የሚያደርጉት? እና ኦነግ ነው። የኦነግ ተላላፊዎች የኦነግ ተላላፊዎች ነው። ህዝቡ መጥቶ ህዝቡ የሚለቀደቁ። ምንድን ነው ያደረጉት? ህዝቡ ማግደር ልሱ ዜጋ ተማሪዎች መንገድ ላይ እየመጡ መንገድ ዘግቶ በዛኛ እንዲሰው ነው በእኛ ወረዳ በእኛ ቀበሌ መች ነው በያሰው አሁን ለምሳሌ በቅርብ ይሄ አሁን የሚሉኝ የወነግ ታጣቂዎች ሰው አስቸገሩ ሰው ገደሉ ያሉት እስ በተሰሞን የሆነው መች ነው ምን ላይ ነው ማን የሞተው እንግዲህ ያው ያው ያለው ችግር እስካሁን ድረስ እንግዲህ በትላንት ሰው እንደገደሉ ነው እና አሁን ደግሞ ድንበሩ ላይ በቃ ታጣቂዎች እያስቀምጡ በቃ መውጫና እያሳስሩ ነው ስለዚህ አሁን ዛሬና ዛሬ ሰላም አድርገዋል ሰላም አሁን ግን የተለያዩ ማህበረሰቦች ለምሳሌ ትላንትናም የአሜሪካ ድምፅ ሬዲዮ ላይ ያቀረብ ናቸው ሰዎች ከአንድ ቤተሰብ ስምንት ሰው የተገደለበት አቶ ፈይሳ የሚባሉ ሰው እንደዚያውም ደግሞ ትላንት ማታም ወደ ሰላሳ የሚሆን ሰው የተለያየ እዛው ባሉበት እንደ ሞቱ ነው ማህበረሰቡ የሚገልጸው። እነሱ ደግሞ የሚያነሱት እዛው የጉሙዝ ነዋሪዎችና የታጠቁ የመንግስት የምናቃቸው የጸጥታ አካላት ናቸው ይላሉ። ይህም በተመለከተ ምን ያውቃሉ? አይ፣ እሱ እኔ አላቀነሱ ይሄ ያህል ከተማዎች የተፈጸሙ ድርጊት ወደ እስካሁን ድረስ እኔ እንዲጠቅሳ ያካለንም ይሄን ነገር የሌላ ሴራ ፕሮፓጋንዳ ነው እንጂ እኛ እንደ መንግስት ያየነሱ ጉዳይ የለም። ጉዳይ ያ ሰው ለምሳሌ ጎድሌ የሚባል ጎጥ ያውቃሉ አይደል? ጎድሌ ጎጥ እዛ አካባቢ ላይ ለምሳሌ ትላንት ማታ በጅምላ ብዙ ሰው እንደተገደለና አንድ ሰው አምልጦ ከዛ እንደወጣ ነው። በጥይትም በእጅ ድምፅ በሌለው መሳሪያም ጭምር ነው ሰው የተገደለው ነው የሚሉት። አሁን በገድለውም ቢሆንም ሙሉን ህዝቡ ነው ማህበረሰቡ ነው ይወጣ እንጂ ምንም የመቱሰ ገድሎ ላይ ሳንድረት ነ ያየት ነገር ለ አሁን የጸጥታ ሁኔታን በተመለከተ ምንድን ነው ያለው? በአሁን በአጠቃላይ በአጠቃላይ ባህሉን በአሁኑ ሰዓት ባለው ያሶ ዙሪያ ሰላም ነው። እንግዲህ አንዳንድ በወሳኙ አካባቢ ላይ ነው አንዳንድ ግጭቶች፣ አንዳንድ ስጋቶች አሉ። በቃ በአጠቃላይ በዛ ላይ ከኦሮሚያ የሚወርዱ ስነት ስጋት የሚያሳድረው በማህበራት አይነት ጋ ለምሳሌ ከዚህ ቀደም የቤኒሻንጉል ክልል ብሔራዊ መንግስት ከፌዴራል መንግስት ጋር በመሆን በክልሉ የታጠቁና መሽገው ስልጠና የምንወስዱ ችግር የሚፈጥሩ አሉ በሚል የተወሰኑ በቁጥጥር ስር የዋሉ ነበሩ። እንደዛ አይነት ስጋትና እንደዛ አይነት ምልክት አለ በእናንተ አካባቢ? በኛ አካባቢ የለም። እኛም የታጣቂ ሰው የለም። በኛ አካባቢም ታጣቂም የለንም ጀነራሉ። በኛ አካባቢ በእኛ ክልልም ሆነን በኛ ዞንም እንደዚ አይነት ታጣቂ የተታጣቂ ሰው የለም። የተያዘ ነው የለም። አካባቢ ሰላም ነው። የክልሉ አለመረጋጋትና ለሰው ነብስ ህልፈት፣ የክልሉ ርዕሰ መስተዳደር አቶ አሻድሊ ሀሰን ከኢቢሲ ጋር ባደረጉት ቆይታ ኦነግ ከፍተኛ ችግር እየፈጠረባቸው መሆኑን ገልጸዋል። ይሄ የእዚህ አካባቢ በምዕራብ ቀጠና ጋር እየተንቀሳቀሰ ያለው የኦነግ አፈንጋጭ ቡድን ለሰው ህይወት መጥፋት ምክንያት እየሆኑ ነው ያለው። ስለዚህ ከዚህ አኳያ መንገዶች በመዝጋት አስፈላጊውን የሆነ የሰብዓዊ እርዳታ ለማድረስ መንገድ እየዘጉ ስለሆነ እዚያ አካባቢ ያለው ማህበረሰብ በሙሉ በጣም ትልቅ ቅሬታ ውስጥ ነው ያለው። በአካባቢው ላይ እየደረሰ ያለው ችግርን በተመለከተ የቤኒሻንጉል ጉሙዝ ብሔራዊ ክልላዊ መንግስት ኦነግ ላይ ባቀረበው ስሞታ ተከትሎ የኦነግ ሊቀመንበር አቶ ዳውድ ኢብሳን አናግረናቸዋል። እሳቸውም በአካባቢው እየተባባሰ ያለው ችግር የአሁን ሳይሆን የቆየ መሆኑን የገለጹት በመቀጠልም ኦነግ ምንም አይነት እንቅስቃሴና ፖለቲካዊ ዓላማ ቤንሻንጉል ጉሙዝ ላይ የሌለው መሆኑን ጠቅሰው ከዚህ በስተጀርባ ግን ሌሎች ነገሮች አሉ ነው የሚሉት አቶ ዳውድ። ይህ ሁሉ ቅንጅት ከየት እንደሚመጣ አሁን ያቡል ሱዳን ውስጥ የሚደረገው ስልጠና ጠና ውስጥ ሲደረግ የሱዳን ውስጥ ተደርጎ ወደዚህ የሚመጣው ከዚህ ጀርባ ደግሞ እዛ አካባቢ ያሉ ኢንቨስተሮች፣ ከነዚህ ጋር የተያዙ ኢንቨስተሮች መኖራቸው እንዲሁ የአደባባይ ምስጢር ነው። ይህንን ለመሸፋፈን የኦሮሞ ነጻነት ግንባር ስምና የኦሮሞ ነጻነት ሰራዊት ስም በማንሳት ብቻ ማምለት አይቻልም። ይህ ነው። ሰሞኑን በቤኒሻንጉል ጉሙስ ያሶ ወረዳ እየተፈጸመ ነው በሚባለው የጅምላ ግድያ የሟቾቹ መጠንም ሆነ የጉዳቱ ደረጃ በግልጽ የታወቀ ነገር የለውም። ይህንን በተመለከተ ትላንትና ያናገርናቸው የኦሮሚያ ጸጥታና አስተዳደር ቢሮ ምክትል ኃላፊ አቶ ኑሬ ቀመር ጉዳዩን ለማጣራትና የጉዳቱን ደረጃ ለማወቅ ከቤንሻንጉል ብሔራዊ ክልላዊ መንግሥት ጋር ጉዳዩን ተነጋግረን እናጠናለን ሲሉ መናገራቸው ይታወሳል። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ። she can የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪወን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አረጋውና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።